ጥያቄ 25 የአንድ ሙስሊም አሰጋገድ እንዴት ነው? መልስ፣ የሰላት አፈጻጸም ወይም ማሰጋገድ፣ አንደኛ፣ ሳይዛነፉና ሳይዟዟሩ ሙሉ አካልን ወደ ቂብላ አቅጣጫ ማዞር። ሁለተኛ፣ በልቡ ሊሰግደው የፈለገውን ሰላት በቃል መናገር ሳይጠበቅበት በውስጡ ማሰብ። ከዚያም አላሁ አክበር ብሎ تكبيرة الإحرام مدرك، تكبيرة بميل لبت كيزي، اجن بتكشاتي يكاف مدرك. أراتنية، كازيام، يا يجن اجن مداف بقرة اجيا مداف جربالاي أطامرو دارت لاي كازيام، اندي دعاء الاستفتاح مالت، اللهم باعد بيني وبين خطاياي كما بعدت بين المشرق والمغرب. اللهم نقني من خطاياي كما ينقى الثوب الأبيض من الدنس اللهم اغسلني من خطاياي بالثلج والماء والبرد ترجموا الله بمسرق الناب مقرب راكو اني نمك وانجلي الله نج لبس كقوشاشاوچ اندمي صداو اني وانجلي اصداي الله أنين كونجلي بوهنا بفساشم بَدَرَكُمْ أمبردو أتبي ما لتنو ويمن ديه سبحانك اللهم ربنا وبحمدك وتبارك اسمك وتعالى جدك ولا إله غيرك ترقم تَرَاتِ جباه الله وي مسجانام تَنَوْ سمه كفي على جرمه ملاك كانتم بقر انديه بمالت با الله يتبك أعوذ بالله من الشيطان الرجيم ترجموم كترجمو موسيطان با الله تبك اللو نو كزيام بسم الله كالبو هلا فاتحا انديه بلو ينبب بسم الله الرحمن الرحيم ترجموم با الله سم اجيك بتام روه بتام ونوسم نوسم الحمد لله رب العالمين ترجمه مسقانا لا على ما على الله نو. الرحمن الرحيم الرحمن الرحيم ترجمه الجبة آم روه بات آم مالك يوم الدين ترقمم يفرجك أن بالبيت لهونو إياك نعبد وإياك نستعين انتن تنبت نگزالن انتن بچا ارداتان ان لم ايه إهدين الصراط المستقيم ترجموم كتتن يون من قد مران صراط الذين أنعمت عليهم غير المغضوب عليهم ولا الضالين ترجموم ينزياس أقاهني والكلات شون سوش من قد በእነዚያ የተቆጣህባቸውንና የተሳሳቱንም ያልሆኑትን መንገድ ምራን ማለት ነው። ከዚያም አሚን ይበል ትርጉሙም አላህ ሆይ ዱዓችንን ተቀበለን ማለት ነው። ከዚያም የገራለትን ቁርአን ሱራ ይቅራ የሱብሒን ሰላት ቁርአን ንባብ ማርዘሙ መልካም ነው። ከዚያም ሩኩዕ ያደርጋል። ማለትም አላህን በማላቅ ያጎነብሳል። ወደ ሩኩዕ ሲወርድም ሁለት እጆቹን በትከሻው ትይዮ አድርጎ አላሁ አክበር እያለ ይወርዳል። የአኳሆኑ ሁኔታ ሱናው ጀርባውን ለጥ አድርጎ ጭንቅላቱንም በጀርባው ልክ አስተካክሎ የሁለት እጆቹ ጣቶችን ለያይቶ ጉልበቱን መያዝ ነው። ከዛም በሩኩዕ ጊዜ ሶስት ጊዜ እንዲህ ይበል፣ ሱብሓነ ረቢየል ዓዚም ትርጉሙም ጥራት ይገባህ ታላቁ ጌታዬ ማለት ነው። سبحانك اللهم وبحمدك اللهم اغفر لي ترجمم ترأت جبا مس جانم لانتونو مهارتهن لجسين بيل بلاجنو كزيام كركوع هولت جوتشون بتك الشوتي يو انديه ايالك انا يلال سمع الله لمن حمده ترجمم الله يم يا نوتن سمينو امامون تكتلو ميسجد سمع الله لمن حمده سايحون ملو ربنا ولك الحمد نو ترغموم هوي مسغانام نو مالت نو كزيا انا كاله اندي هبل ربنا ولك الحمد ملء السماوات والارض وملء ما شئت من شيء بعد ترغموم جيتاچن هوي مسغانا بسماياتنا بمدر مولو لانته ከዚያም በኋላ አንተ በምትሻው ነገር ሙሉም ላንተ ይሁን ማለት ነው። ከዚያም ለመጀመሪያው ስጁድ እንዲህ እያለ ይወርዳል። አላሁ አክበር። ስጁድ የሚያደርገውም በሰባት የስጁድ አካላቱ ሲሆን እነርሱም ግንባር፣ አፍንጫን ጨምሮ፣ ሁለት መዳፎች፣ ሁለት ጉልበቶችና የእግሮቹ ጫፎች ወይም ጣቶች ናቸው። አካላቱን ከጎኑ ያርቃቸው፣ ክርኖቹንም ምድር ላይ ያንጥፋቸው። ክርኖቹን ምድር ላይ ሳያነጥፍ በእግሩ ጫፍም በጣቶቹ ወደ ቂብላ አቅጣጫ ይዙር። በሱጁድም ወቅት ሦስት ጊዜ እንዲህ ይበል፣ ሱብሓነ ረቢያ ልአዕላ። ትርጉሙም ከፍ ያልከው ጌታ ይሆይ ጥራት ይገባህ ማለት ነው። እንዲህ ብሎ ቢጨምር ደግሞ ይበልጥ የተሻለ ነው። ሱብሓነከ አላሁመ ረበና ወቢሐምዲከ አላሁመ አግፊር ሊ ትርጉሙም ጥራት ይገባ ምስጋናም ላንተ ነው ጌታዬ፣ ማህርታህን ለግሰኝ ማለት ነው። ከዚያም ከሱጁድ አላሁ አክበር እያለ ቀና ይበል። ከዚያም በሁለቱ ስጁዶች መካከል የቀኝ እግሩን ተረከዝ ተክሎ በግራ እግሩ የውስጠኛው ክፍል ላይ ይቀመጥ። የቀኝ እጁን በቀኝ ታፋው ላይ አድርጎ ወደ ጉልበቶቹ አስጠግቶ ያስቀምጣቸው። ትንሿን ጣቱንና የቀለበት ጣቱን አጥፎ ጠቋሚ ጣቱን በዱዓ ጊዜ ያንቀሳቅስ። የአውራ ጣቱን ጫፍም ከመሃል ጣቱ ጫፍ ጋር አድርጎ እንደ ክብ ነገር ይስራባቸው። የግራ እጁን ደግሞ ጣቶቹን ዘርግቶ በግራ ታፋው ላይ ወደ ጉልበቱ አስጠግቶ ያስቀምጠው። በሁለቱ ስጁዶች መካከል ሲቀመጥ እንዲህ ይበል፣ ረቢ ግፊር ሊ ወርሐምኒ ወህዲኒ ወርዙቅኒ ወጅቡርኒ ወዓፊኒ። ትርጉሙም አላህ ሆይ ይቅር በለኝ ማረኝ ምራኝ ደግፈኝ ጠብቀኝ ስጠኝ ከፍም አድርገኝ ማለት ነው ሁለተኛውን ስጁድ ንግግሩንም ተግባሩንም ተመሳሳይ በሆነ መልኩ ልክ እንደ መጀመሪያው ያድርግ ወደ ስጁድ በሚወርድበትም ጊዜ አላሁ አክበር ይበል ከዚያም ከሁለተኛው ስጁድ አላሁ አክበር እያለ ቀና ይበል የሁለተኛውንም ረካዓህ ንግግሩንም ተግባሩንም ልክ በመጀመሪያው ረክዓህ እንዳደረገው ያድርግ። ነገር ግን የመክፈቻ ዱዓ አያደርግም። ከዚያም ሁለተኛውንም ረክዓ እንዳጠናቀቀ አላሁ አክበር እያለ ቀና ይበልና በሁለቱ ስጁዶች መካከል እንደተቀመጠው ሆኖ ይቀመጥ። በዚሁ በተቀመጠበት በሚከተለው መልኩ ተሸሁድን ያነባል። التحيات لله والصلوات والطيبات، السلام عليك أيها النبي، السلام عليك أيها النبي ورحمة الله وبركاته، السلام علينا وعلى عباد الله الصالحين، أشهد أن لا إله إلا الله، وأشهد أن محمدا عبده ورسوله. اللهم صل على محمد وعلى آل محمد، كما صليت على إبراهيم وعلى آل إبراهيم، إنك حميد مجيد. اللهم بارك على محمد وعلى آل محمد، كما باركت على إبراهيم، كما باركت على إبراهيم وعلى آل إبراهيم، إنك حميد مجيد. اللهم إني أعوذ بك من عذاب القبر ومن عذاب جهنم ومن فتنة المحيا والممات ومن شر فتنة المسيح الدجال ترجمهم كبرنا لإلنا عندهم صلاة الجنة ملكام نجرج كله لا الله نجوا أنت هوي የአላህ ሰላም እዝነቱና በረከቶች በእርሶ ላይ ይስፈን። ሰላም በእኛና በአላህ ደጋግባሮችም ላይ ይስፈን። ከአላህ ሌላ በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ሙሐመድም የአላህ አገልጋይና መልእክተኛ መሆናቸውን እመሰክራለሁ። አላህ ሆይ ውዳሴህን ለኢብራሂምና ለቤተሰቦቻቸው እንዳወረድክላቸው ሁሉ ለሙሐመድና ለቤተሰቦቻቸው አውርድላቸው አንተ ምስጉንና ሃያል የላክነህና። አላህ ሆይ ለኢብራሂምና ለቤተሰቦቻቸው ረድኤትን እንዳወረድክላቸው ሁሉ ለሙሐመድና ለቤተሰቦቻቸውም ረድኤትን አውርድላቸው። አንተ ምስጉን ሃያል የላክነህና። አላህ ሆይ ከቀብር ፈተና፣ ከጀሃነም ፈተና፣ ከህይወትና ሞት ፈተናዎች እንዲሁም ከመሲሑ ደጃልም ፈተና ክፋት በአንተ ጠበቃለሁ። ከዚያም ከቅርቢቱ ዓለምና كما جرش أو عالم يفلك كون ملكم نجر بدعاء الله نيمازن كزيم ودك يَزُورَ يزورة بلو السلام عليكم ورحمة الله ودقرأ يَزُورَ يزورم يبل صلاة صلاة ركعة ويم أرات ركعة ميسة جدبة كهونة دجمو تشهود ما أشهد أن لا إله إلا الله وأشهد أن محمدا عبده ورسوله يميل الرس كلامه لا يكرّون رك على مك يكمل الله أكبر إياكم. እጆቹንም በትከሻው ትይዩ ከፍ ያደርጋቸው። ከዚያም ሁለተኛውን ረክዓ በሰገደበት አኳኋን አድርጎ ሶላቱን ይቀጥል። ይሁን እንጂ የሚቀራውን ቁርአን ፋቲሓን ብቻ ነው። ከዚያም ተወሩክ በሚባለው አኳኋኑም የቀኝ እግሩን ተረከዝ ተክሎ የግራ እግሩን ተረከዝ ደግሞ በተከለው የቀኝ እግሩ ተረከዝ ስር አሾልኮ መቀመጫውን መሬቱ ላይ ያደርጋል። እጆቹን ደግሞ ልክ በመጀመሪያው ተሸሁድ ላይ እንዳደረገው አድርጎ በታፋዎቹ ላይ ያስቀምጣቸዋል። በዚሁ መቀመጡ ላይ ሙሉ ተሸሁዱን ነው የሚቀራው። ከዚያም ወደ ቀኝ እየዞረ እንዲህ ብሎ ያሰላምት፣ አሰላሙ አለይኩም ወረህመቱላህ። ወደ ግራ እየዞረም እንዲሁ ይበል።